የአውሮፓ ህብረት ስለ ኢትዮጵያ የግንቦት ሁለት ሺ ሁለት ምርጫ በቅርቡ የሰጠውን ሪፖርት ጠቅላይ ሚኒስትር መለስ ዜናዊ የማይረባ በማለት አጣጥለውታል። ከአዲስ አበባ የቪኦኤው ሪፖርተር ፒተር ሃይንላይን እንደዘገበው የአውሮፓ ህብረት የታዛቢዎች ቡድኑ ኃላፊ በሪፖርቱ ትክክለኝነት በመጽናት ምርጫው ስልታዊ በሆነ ሁኔታ ተጭበርብሯል ስለመባሉ ምርመራ እንዲደረግም ጥሪ ያቀርባሉ። አዲሱ አበበ ዝርዝሩን ይዟል። ጠቅላይ ሚኒስትር አቶ መለስ ዜናዊ ለአገር ውስጥ ጋዜጠኞች በሰጡት መግለጫ የህብረቱ ታዛቢዎች ቡድን ያወጣው ሪፖርት የማይጠቅምና እርባና ቢስ በመሆኑ ወደ ቆሻሻ መጣል አለበት ብለዋል። አቶ መለስ ሪፖርቱ ስለ ኢትዮጵያ ሳይሆን የገዢውን ፓርቲ መጠናከር የማይፈልጉ ኒዮ ሊበራልስ የሆኑ የምዕራባውያን አስተያየት ነው ማለታቸውም ተጠቅሷል። ይኸው የአቶ መለስ አስተያየት በመንግሥታዊው የኢትዮጵያ ቴሌቪዥን ተስተላልፏል። ባለፈው ሳምንት ብራሰልስ ውስጥ ይፋ የሆነው የአውሮፓ ህብረት የመጨረሻው ሪፖርት የግንቦቱን 2002 የኢትዮጵያ ምርጫ ከተለያዩ አቅጣጫዎች ነው የተቸው። ከሁሉም በላይ የመንግስት የኃይል ምንጮች ለገዢው ፓርቲ ዘመቻ በሚጠቅሙ መንገዶች በመዋላቸው በብዙ ጣቢያዎች የተመዘገቡት የድምፅ ውጤቶች በታዛቢዎቹ ከተመዘገቡት ድምፆች የተለዩ መሆናቸውን አመልክቷል። የታዛቢዎቹ ኃላፊ ታይስ በርማን በቴሌፎን ተጠይቀው ሲመልሱ የሪፖርታቸውን ትክክለኛነት በድጋሚ ይገልጡና የጠቅላይ ሚኒስትር መለስን አስተያየት ውድቅ ያደርጋሉ። የኢትዮጵያውን የምርጫ ሂደት በትክክልና ሙያዊ በሆነ ደረጃ ለመገምገም አንድ መቶ ሰባ ነጻ ታዛቢዎች ተሰማርተው ነበር። ይህን ሙያዊ አሰራር ለመቃረን የሚሞክር ራሱን ይቃረናል። እናም ጠቅላይ ሚኒስትር መለስ በዚህ ደረጃ መናገራቸው አሳፋሪ ነው። የአውሮፓ ሕብረት የውጭ ጉዳይ ቢሮ ኃላፊ ካትሪን አሽተን የሪፖርቱን ትክክለኛነት ማወደሳቸውን ሚስተር በርማን ጠቅሰው በማጣራቱ ሂደት የኢትዮጵያን መንግሥት እንደሚያሳትፉም ቃል ገብተዋል። ድምፅ ተጭበርብሯል የሚል ጥያቄ ሲነሳ ተጨማሪ ምርመራ እንዲደረግ የሚጋብዝ መሆኑንም ይናገራሉ። እኛ ካቀረብነው ውጤት ሀያ በመቶ የሚሆነው በድምፅ መስጫ ጣቢያዎች ከተገኙትና በአጠቃላዩ ቆጠራ ከተመለከቱት የተለየ ከሆነ ስህተቱ የት ላይ እንደሆነ ሌላ ጠንካራ ምርመራ እንዲካሄድ ያስፈልጋል ማለት ነው። የአውሮፓ ህብረት ከሀምሳ የሚበልጡ አገሮች ከሰማንያ በላይ ተልዕኮችን አድርጎ ምርጫዎችን ታዝቧል። የምርጫ ታዛቢዎች እንዲገኙለት ጠይቆ ሲያበቃ ነገር ግን አጠቃላይ ውጤቱ ለራሱ ሕዝብ እንዳይገለጽ የሚከለክል መንግሥት ግን የኢትዮጵያው ብቻ ነው ብለዋል በርማን። የኢትዮጵያ መንግሥት የምርጫ ውጤት ሊገለጽለት የሚገባውን የራሱን ዜጋ ከከለከለ ለወደፊት ሂደቱ መጥፎ ሁኔታን ይፈጥርበታል፣ ያሉት ታይስ በርማን እውነተኛ መረጋጋት ሊመጣ የሚችለውም ዲሞክራሲያዊ ሂደትን በአገሪቱ ማስፈን ሲቻል ብቻ ነው ብለዋል። የ2002ቱን የኢትዮጵያ ምርጫ ከዋና ዋናዎቹ የአሜሪካ ዲሞክራሲያ ኃይሎች መካከል አንዳቸውም ለመታዘብ ዕድል አላገኙም። ውጤቱ አወዛጋቢ የነበረውን የበፊቱን ማለትም የ97ቱን ምርጫ የታዘበው የካርተር ማዕከል ለዚህኛው ለ2002 ምርጫ የታዛቢ ቡድን እንዲልክ ግብዣ ተደርጎለት እንዳልተቀበለው ይታወቃል።